ለማህበረሰብ የሚበጅ ላቅ ያለ ሥራ ሰርተው ሥራዎቻቸውን እንጂ ማንነታቸውን ልብ ሳንል የምንቀር ባለውለታዎች ጉዳይ ግድ የሚላቸው ዛሬም አሉ በተለመደው አነጋገር ያልተዘመረላቸው ከእንግሊዝኛው በደረቁ የተገለበጠ አነጋገር ነው ብቻ ሐሳብ ሩቅ አይደለምና እኒያ ያልተዘመረላቸው ለብዙዎች የኖሩ በርግጥ እነሱ ኖር ያለው ማለት የሚችሉ ናቸው። እናም እናክብር፣ እናወድሳቸው የሚሉ መኖራቸው ስለ ሰው ልጅ ያለንን ክብርና ተስፋ ያለመልማል። በሕይወት ሳሉ ሲከበሩ ሲወደሱ ማየትም እንደ ማኅበረሰብ ከዕዳው ሸክም የሚያቀል ተገቢ ሥራ ብቻ ሳይሆን፣ በመልካም ስሜቱ ሁከት ያናወጠው ማኅበረሰብም ይታከማል። በውይይቱም ይነሳ ሌላም አነጋጋሪ፣ ሌላም አወያይ ርዕስ አለ። እርሱ ለጊዜው ይቆይና በስልኩ መስመር እንግዶቹ ተይዘዋልና ለማስተዋወቅ ልሞክር። ሰዓት ማስተዋወቅ ማለት ምን ማለት ነው የሚለው ጥያቄ እንዳይመጣ እንጂ፣ አድማጮችም የዚህ ፕሮግራም ተከታታዮችም በቅርበት ያውቋችኋል። ድምጻችሁ ቢሰማ ለትውውቅ በቂ ይመስለኛል። እሺ። አለምጻ ይባላለሁ። እሺ። እኔ ታማኝ በየነ ይባላለሁ ከዚሁ ከቨርጂኒያ አሜሪካ። እሺ። አለማየሁ ገብረ ሕይወት እንዲሁ እንደ ታማኝ ከቨርጂኒያ። ኤልያስ አረጋ ይባላለሁ ከዋሽንግተን ዲሲ አካባቢ። አቶ ኤልያስ አንተን በእርግጥ ማስተዋወቅ ይገባኛል በኢትዮጵያ ሙዚቃ ስራዎች ውስጥ ረዘም ያለ ተሳትፎ ያለህ በስራዎች አድማጮች ያውቀሃል ለፕሮግራማችን ግን በእርግጥ እንግዳ ነህ ቀደም ብለው የተዋወቁት ሶስቱ የሙያ ባልደረቦች ደጋግሞ በዚህ ፕሮግራም ላይ ቀርበዋልና ከዚህ ለክብር ካበቃችሁት ሰው ታሪክ ጋር የሚያያይዝህንም ስለ ራስህ ባጭሩ ትነግረን በጣም ጥሩ እኔ ኤልያስ አረጋ እባላለሁ በፊት ሰራ የነበረው ሀገር ፍቅር ቲያትር ውስጥ ነው። ሀገር ፍቅር ቲያትር በሙዚቃ አቀናባሪነትና የክፍሉ ኃላፊ በመሆን በክራር ተጫዋችነትም ስሰራን የኖርኩት እዛም በነበርኩበት ጊዜ ለሙዚቃው ካደረግኳቸው አስተዋጽኦች አንዱና ትልቁ በኦርኬስትራው ላይ ለውጥ እንዲኖር የቤዝ ክራር የሚባለው ለመጀመሪያ ጊዜ ፈጥሬ በኢትዮጵያ ባህል ሙዚቃ ቤዝ ክራር እንዲኖረው ያደረግኩትን ነኝ። ሌላ እንግዲህ ብዙ ሙዚቃዎችን በማቀነባበር ታላላቅ የኢትዮጵያ ሙዚቃ ስራዎች በነበሩበት ጊዜ እንደ ኢሰፓ ምስረታ የአስረኛው አብዮት በዓል ኢማሌድ ምስረታ የሚባል ነበረ። እንግዲህ በእድሜያቸው የገፉ ሰዎች ናቸው የሚያስታውስ። እነዛ እነዛ ላይ ሙዚቃዎችን በማቀነባበር አገልግያለሁ። እንደዚሁም ህዝብ ለህዝብ በሚባለው ላይ የሙዚቃ ክፍሉ ኃላፊ በመሆን ሙዚቃዎችንም በማቀነባበር እዛ ውስጥ ተሳትፍ ያለሁ። አመሰግናለሁ። ለምንነጋገርበት ጉዳይ ቅርበት እንዲኖረው በዚህ ፕሮግራም በተደጋጋሚ ቀርቦ ከሚያውቁት በርቀትም በስማቸው ከሚታወቁት ሙያ አጋሮችህ ጋር ማንነታችሁን ከጉዳዩ ጋር ለማዛመድ ያህል ነው። አሁን ጊዜ ሳናጠፋ ወደ ጉዳያችን እንዝለቅ። ይሄ ለሁላችሁም ልብ፣ በሙያም በወዳጅነትም በጣም የቅርባችሁ የሆነ ሰው የተከበረበት ቀን ነው። መነሻችን የክብር ቀን መራሄ ጥበብ ታደሰ ወርቁ ይላል። እስኪ ማንነቱንም እናስተዋውቅ። ከዚህ ቀደም በጣም ምጥን በሆነ ዝግጅት፣ በአንድ የተለየ አጋጣሚ የአድማጭ አስተያየትን መነሻ በማድረግ ታማኝ ካንተ ጋር የታደሰ ወርቁንና እሱን የመሰሉ ስማቸው ያልተሰማ ስራቸው ግን ከፍ ብሎ የሚሰማ ሰዎችን የራቀ ቀጠሮ ሰጥተን ነበር። የተለያየ ነው። እስኪ ከአዘጋጆቹ ልጀምር። አለም ፀሐይ ወዳጆ፣ አለማየሁ ገብረ ሕይወት ከዋነኞቹ አዘጋጆች ውስጥ ናችሁ። በኋላ አጋሮቻችሁን አምጥታችኋል። ታማኝና አቶ ኤልያስም ተሳትፎበታል። ለመሆኑ ይሄ የክብር ቀን እንደምን ተጠነሰሰ? መነሻው ምን ይሆን? አንዳችሁ ብትጀምሩልኝ። አለም ፀሐይ ወ አለማየሁ አለም እስኪ ቀድሜ እሺ፣ አንተም እራስህ ስለዚህ ጉዳይ ትኩረት ሰጥተህ እኛን አሰባስበህ ይህንን ጥያቄ መድረክ ስላዘጋጀህ አ የእግዚአብሔር ይስጥህ። ሁልጊዜ መቼም ጥበብን የጥበበኞችን ስራዎች በጣም በማግነን የምትታወቅ ሰው ነ እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ። እንግዲህ የዚህ የጥበበኛው ባለሙያው በሙያው ደግሞ ትንሽም ከሌሎቻችን ሙያ ወጣ ያለ የሙያ ችሎታ ያለው ታደሰ ወርቁ እንዲህ አይነት ዝግጅት እንዲደረግለት ረጅም ጊዜ ነው ሲታሰብ። በተለያየ ሁኔታ ከተለያዩ ሰዎችና ባለሙያዎች ጋር ስናወራ ሁለት ሶስት አመት አልፎታል። ለመናገር አለሳካ እያለ ሁኔታዎች አልተሟሉም። በተለይ ደግሞ ኢትዮጵያ ውስጥ ባለው ሁኔታ ስራዎቹን ከኢትዮጵያ ማውጣት እጅግ አስቸጋሪ ሆኖ ነው የኖረው። አሁን እንዳጋጣሚ የሀገሪቷም ሁኔታ መቀየር ስራዎቹ እጃችን ላይ እንዲገቡ ስለተደረገ ይህንን አጋጣሚ መጠቀም ፈለግን። ከዛ በተረፈ ደግሞ ያው የእሱም የጤና ሁኔታ እያሳሰበ ስለመጣ ቀኖቹን የግድ አጥበበንም ቢሆን ባለን አቅም ተሰባስበን እንድንሰራ ወሰንና ያው ሁሉም ሰው በየሙያው እና በየችሎታው እንዲሳተፍበት በማድረግ ለማዘጋጀት ወሰንም። መደረግ ከነበረበት ወይም ሊደረግለት ከሚገባው በጊዜም ይሁን በአቅም ያን ሰው እንደው እንጂ አይበዛበትም። አሉ ከሚባሉት የጥበብ ሙያተኞች ውስጥ አንዱ ነው እና በዛ የተነሳ ነው። ለማንኛውም ና ያችንም የእናመሰግናለን ሁኔታ መደረጉ እኔ በቂ ነገር ነው ብዬ ነው ደስ ብሎ የሚያሳለፍኩት። መልካም ጥሩ መንደርደሪያ ስተሽናል። አለም አለማየሁ ወደ አንተ ልሻገርን። አሁንም በመሰናዶ ና በዝግጅቱ ላይ አንድ ሁለት ቃላት ተለዋውጠን ያን መድረክ የነበረውን ቅርጽ በጨረፍታ አድማጮች ለማሳየት እንሞክራለን። ለምንስ ይሄ የክብር ቀን እንዲያ ባለ የደመቀ ምናልባትም ከበርካታ ዓመታት ወዲህ በኪነ ጥበብ ሙያ ውስጥ ያለ ግን በንቃት አሁን በስራ ላይ የሌለ ሰው በዚህ የገዘፈ ስሜት ሲከበር አልተመለከትኩኝ። በጣም የተለየ መድረክ ነበር። የብዙ አመት ሰዓት ትውስታዎቻችሁን በተለይ ባለሙያዎች ይዛችሁ የመጣችሁበት መድረክ ነው። አለማየሁ አመሰግናለሁ። አሉላ አንተም ራስህ ጋዜጠኛ ብትሆን ደግሞ ቅድም አለም እንዳለችው ለኪነ ጥበብ ባለህ ቅርበት ከኛው ጋር አብረህ ደክመሃል፣ ለፍትሃል። እናመሰግንሃለን። እንግዲህ ታዴ ልዩ የሚያደረገው ነገር ያንን ዝግጅቱ ያደመቀው እኔ የሚታየኝ ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበት መድረክ አይቻለሁኝ። ታዴ እንግዲህ ምንድን እንዳየው አብዛኛው የኪነ ጥበብ ሰው እና ቤተሰቦቹ በብዛት መጥተዋል። የሚያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከል የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድን ነው ምሉ በኩል ይሄ የሚባል ነገር አለና አሟልቶ የሰጠው ሰው ነው በቃ እና በዚህ ምክንያት ታማኝም በቀደም ሲያነሳው እንደነበር ሁሉም ታድዬ ነው የሚለው። እንደዛ በመሆኑ ዝግጅቱ የጠየቅናቸው ሰዎች ሁሉ ፈቃደኛነታቸውን ወዲያው ነው። በቃ ሁሉም በደስታ ነው የተቀበሉት። በቃ ሲጠየቁ ሁሉም እንዲህ እንደውም ዘግይቷል ለታድዬ ማይሄድ ሁሉም ነው የሚለው እና የታዴ ተፈጥሮ እንደዚህ መሆኑ፣ ቅንነቱ፣ እውነተኛነቱ፣ ለጠማችነቱ ይሄ ሁሉ ተከማችቶ ነው ዝግጅቱ እንዲያምር ያደረገው እና ሰዎቹም ደግሞ ከየስቴቱ ሁሉ መጥተው ያንን ዝግጅት ያደመቁት ይሄ ይመስለኛል ነው ዋናው እና መልካም ታደሰ ማን ነው የተጀመረ ይመስላል። ገፋ አድርገን እንሂድ። የኪነ ጥበብ ስብእናውን የኪነ ጥበብ ማንነቱን በአንድ ወገን ግለሰቡን ታደሰ ሰውዬው ራሱ ማን ነው? ይሄን ያህል ፍቅርና የተለየ መውደድስ እንዴት ሊያተርፍ ቻለ? የአንድ ሰውን ክብር በማወደስ ብቻ ሳይሆን ሌሎችም ሊማሩ በሚችሉበት አድማጮቻችንን እናጋራለን። ታማኝ በቀጥታ አንተ ጋር ልምጣ። ከዚህ ቀደም መግቢያ ላይ በጠቀስኳት ምጥን አጋጣሚ ይህ ሰው በመድረክ የሰራቸው ልዩ የሚባሉ ስራዎቹን አስታውሰን የስራውን ገናናነት ያህል ግን ብዙዎች የማያውቁት ወይንም ለብዙዎች ቅርብ አለመሆኑ በከፊል እሱም ራሱ ለመታየትና ለመታወቅ ብዙም ፍላጎት ያለው አለመሆኑ አንዱም ቢሆን አለመዘከራቸው ግን እንደሚያሳዝን ጠቅሰ ነበር። የተለያየ ነው። እስኪ ከዚያ እንንጠቅ በሙዚቃዊ እንቅስቃሴ ስራዎቹ ገኖ የወጣውን ያህል የመድረክ ተዋናይ ሆኖ አገልግሏል። ዳንሰኛ ሆኖ ሰርቷል። በተለያዩ የመድረክ ዘርፎች ውስጥ ወይም ሙያ ዘርፎች ውስጥ የተሳተፈ ባለሙያ ነው። እስኪ እናስተዋውቅ። በቅድሚያ ታደሰ ወርቁን ዛሬ ለመጀመሪያ ጊዜ ለሚሰማ ሰው በመድረክ በኪነጥበብ ሙያው መጀመሪያ እሱን አስቀድምልኝና ታደሰ ማን ነው ለመሆኑ? ታማኝ አመሰግናለሁ። አሉላ፣ በዚህ ዝግጅት ላይ እኔ ዘግቼ ነው የገባሁት። ይሄ መደረጉ ትልቅ ነገር ነው። እስካሁን ድረስ የነበረውን ክፍተት አትሊስት ቢያጠበው፣ ይህን ላደረጉት ሰዎች ምስጋና የከፍ ያለ ነው። የኢትዮጵያ ኪነ ጥበብ አጠቃላይ ሕይወት ስንገመግም መቼም በሰለጥነው ሀገር ቀርቶ በኢትዮጵያም ቢሆን ጥናት የሚያካሄዱ እና አዲሱ ትውልድ ስላለፈው እንዲማር የተደረገበት ብዙ መስክ አለ። በዛው አንጻር የኢትዮጵያን ኪነ ጥበብ ደግሞ ስንጠራ ትልልቅ ሆነው የሚጠቀሱ ሰዎች አሉ። አሁን ለምሳሌ የኢትዮጵያ ሙዚቃ አንስተን ጥላሁንን ልንዘል አንችልም። የኢትዮጵያን ቲያትር ጽሑፍ አንስተን ጸጋዬን ልንዘል አንችልም። በተመሳሳይ በተለያዩ ሙያዎች እንደዚህ ከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ። በኢትዮጵያ ኪነጥበብ ደግሞ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት አመተ ምህረት ማን ጀመረው? መነሻው ምን ነበር? የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብያምናለሁ። ለዚህ ነው አሁን ወዳልከ ታደሰ ወርቁ ስንመጣ፣ ከራሱ ይልቅ ከሱ በፊት የነበሩትን የጥበብ ሰዎች ቅድሚያ የሚሰጥ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥተው አደባባይ ላይ ትልልቅ ስም ይዘው ግን በእሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለው በኢትዮጵያ ጥበብ መድረክ ውስጥ እና የኢትዮጵያን በአሁኑ አጠራር የብሔር ብሔረሰቦች እየተባለ ወይ አደባባዩ የሚሰበከው ከየት ጀመረ? ማን ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወውና፣ ታደሰ ደጋግሞ ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ፣ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። በዚህ አሁን ለምሳሌ በሕዝብ ለሕዝብ የተሰኘውን ዓለምን የዞረ የኢትዮጵያ የባህል ቡድን ከመሰረቱ ጀምሮ ገና ሲጠነሰሰ ሀሳቡን አንስቶ ከአሊ አደሰ መስኩን ጋር ከሙዚቀኛ ኩት ኡጁሉ ጋር በመሆን በኢትዮጵያ የጠረፍ ከተሞች እና ገጠሮች ሳይቀር እያንዳንዱን የብሔረሰብ አለባበስ፣ እንቅስቃሴ በሥዕልም በቪዲዮም፣ በድምፅም ቀርጾ አምጥቶ ለዘጠኝ ወር አሰልጥኖ ከዛም ለአራት ወር የተካሄደው እና ኢትዮጵያ የባህል ሙዚቃ መርታ ያሳየበትን እንቅስቃሴ ለዚህ ያበቃው እሱ ነው። ግን በዚህ ዘመን ውስጥ ሁሉ ታደሰ ወርቁ የሚባለውን ስም ምናልባት ትያትር ቤቶችና ቤተሰቦቹ ካልሆነ በቀር አብዛኛው ኢትዮጵያዊ አያውቅም ነበር እና ለዘመናት ተዳፍነው አሁን በትንሽ ዝግጅት ይህን ነገር ለማሳየት በግተናል እና ወደፊት ትውልድ ተመራማሪ እንዲያየው ምልክት የሚሆን ዝግጅት ነበር ማለት እችላለሁ። መልካም አመሰግናለሁ ታማኝ ሰፋ አድርገንም አንዳንድ የሰራቸውን ስራዎች እናነሳለን በመድረኩ የተሰሙ ድምጾችንም እናመጣለን አቶ ኤልያስ ወደ አንተ ነው የምንሻገረው የሙያ አጋሩ ነህ የረጅም ጊዜ እውቂያ ያላችሁ ቀደም ብለው የቀረቡት አስተያየታቸውን እንደሰጡት የኪነ ጥበብ ባለሙያዎች ሁሉ አንተም በሙያ ውስጥ የበዛውን እድሜሄን ያሳለፍክ ታማኝ ጠቀስ አድርጎታል። የታደሰ ትልቁ ስራ ተደርጎ የሚወሰደው ህዝብ ለህዝብ ስራ ውስጥ አብረኸው ሰርተሃል። ሀላፊነታችሁንም የስራ ድርሻችሁንም ታስተዋውቀናለህ። ለአንተስ ታደሰ ማን ነው? ቀደም ሲል መድረኩ ላይ የገዛ ገጠመህኝህንም አካፍለሃል። በጣም የሚመስጥ አጋጣሚ አዲስ አበባ የሚገኙ ሁለት ቲያትር ቤቶች ውስጥ፣ ብሔራዊ ቲያትርና ሀገር ፍቅር ሁለት የማይታወቁ ባለሙያዎች መካከል የነበረ ግንኙነትን አስታውሰናል። ወደኋላ እንመልሳለን። እስኪ ንገረን ታደሰ ማን ነው? በህዝብ ለህዝብ ውስጥ የነበራችሁን አጋጣሚ ዋና ዋና የምትላቸውን አጋራን። በጣም አመሰግናለሁ አሉላ። ይሄ ዝግጅት በመቅረቡ በጣም ከፍተኛ ደስታ ነው የተሰማኝ። እንደውም ከመግባቴ በፊት ይሄ ዝግጅት መዘጋጀቱን ስሰማ፣ እዚህ ሀገር በቆየባቸው ጊዜዎች አብዛኛውን ነገር እንደ በምኞት ነበር ያሳልፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮች ዛፉ ሳይቀር ዛፉ ደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት። በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ደቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ሁሉንም እያከበሯቸው ነው ሄዱት። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ አይነት ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርግ ያመሰግናል። ለምሳሌ ዓለም ፀሐይ ባለባይ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ና ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አተናቸዋል። ከባድ አስተዋጽኦ ያደረጉ ባለሙያዎች የሉም አሁን በእርግጥ በዛ እናዝናለን፣ ግን የመጀመሩም ቢሆን በጣም ጥሩ ነው። ወደ ታደስ ስንመለስ ግን ታደሰው ወርቁን እንግዲህ ኔ እንዴት እንዳወቅኩት ብናገረው በጣም ደስ ይለኛል። ምክንያቱም የማይለወጥ ባህሪ ያለው ትሁት ሰው እንደሱ አይቼ ስለማላት ከመጀመሪያው እኔ ሀገር ፍቅር ትያትር እንደገባው አካባቢ ነው። ሀገር ፍቅር ነው የምሰራው። እሱ ብሔራዊ ትያትር እና በጊዜው አሁን አላስታውሰው ትልቅ ዝግጅት ያዘጋጅ ነበር። እሱ እዛ ብሔራዊ ትያትር እና እኔ ከሀገር ፍቅር ለዛ እንድሰራ ማድረስ እፈለጋለህ እና ብሔራዊ ቲያትር ሄደህ ታደሰ ወርቁ የሚባል ሰው አለ እሱን አግኝተህ እንደ እንትን እንድትላሉኝ። እሺ ብዬ ሄድኩኝ ወደ ብሔራዊ ቲያትር። ይህ ታደሰ ወርቁ እንግዲህ ከዛ በፊት በፍጹም አይቼውም አላውቅም ምን አይነት ሰው እንደሆነም ምን እንደሚሰራም አላውቅም። እና አሁን ሄድኩኝ እዛ ሲሄድ በአጋጣሚ የማውቀው አንድ አኗር የሻነ የሚባል ሰው ነበር እሱን አገኘሁት። እባክህ እንደዚህ አታደሰን ታደሰን ነው እንግዲህ ብዙ ሰው ኤክስፔክት የሚያደርጉን ምንድን ነው አዲስ ሰው ሲገናኝ ይመጣል ኤልያስ ይባላል ስለው እሱም ታደሰ ይባላል ይለኛል የሚል ነው አስተሳሰቤ። ግን መደበኛ የትውውቅ ሂደት ነው የጠበቅከው እንደዛ ነው። ምን ሆነ ግን እሱ መጣና ኤልያስ ናህልል ማለት ታራስ እንደምነ ብሎ ልክ ክፍ ነው ያደረገኝ ድሮ የሚያቀው በጣም ዘመድ አይነት ደነገጥኩና፣ አዎ ታደሰን አ ሻይዘን እና ሻይ ልጋብዝ ምናምን አለኝና የሻይ ቤት አላቸው እዛ ይዘኝ ይለ አሁን ትንንሽ ወሬ ካወራም በኋላ ስለ ስራው ገባ። ስራው እንደዚህ ነው። እኔ ግን በተመስጦ ነበር የማየው። ስለ ስራው የሚያወራውን ብዙም አላሰብኩበትም። የሚለው የእሱን ባህሪ ነበር አወራሩን፣ ፈገግታውን፣ ፊቱ ላይ የሚነበረው የርኅራሄ የሰው አክብሮት፣ በቃ በአጠቃላይ ይጥሩ ኢትዮጵያዊ ብለን የምናስበው ኢማጅን የምናደርገው ነገር በሙሉ እሱ ውስጥ አለ። በጣም እየተገረምኩኝ ያንን ስራ እንግዲህ ባጭሩ ያው ቀጠልን፣ ሰራን፣ ጨረስን። ኤብሪዴ ባገኘሁት ቁጥር በቃ አንድ አይነት ሰው ነው፣ ያቺ ባህሪ ናት። እስካሁን እንደው እስካለሁበት እስከ ዛሬዋ ቀን ድረስ ባገኘው ታደሰን ሁሌ ጭራሽ የማይቀየር ትሁት የሆነ ሰው እንደሱ አይቼ አላውቅም። በስራም ከዛ በኋላ በጣም ብዙ ትልልቅ ስራዎች ለምሳሌ አስረኛዋ ቢሮት በዓል የሚባል ነበር። ምናልባት ታውቀው እንደሆነ አላውቅም በጣም በትልቅ ወጪ ወጥቶበት ወደ መቶ ሀያ ሙዚቀኞች የነበሩበት ስራ ነበር። እዛ ላይ ሁሉ እሱ ነበረ ዳንሱ የሚያዘጋጀው። እኔ ደግሞ በወቅቱ የባህል ክፍል በነገራችን ላይ እኔ የሀገር ቲያትር የባህል ሙዚቃ ክፍል ኃላፊ ነበርኩ። በህዝብ ለህዝብ ላይም ደግሞ የሙዚቃ ክፍሉ ኃላፊና በቅንብሩም ከሙላቱ አስታጥቄ ጋር ሆነን ሁለታችን ሙዚቃውን ያዘጋጀ ነው። አሁን እዛ አስረኛው ባህል ላይ ያንን በጣም ትልልቅ ሙዚቃዎች የሰራዋቸውን እሱ የሰራቸው ዳንሶች አሉ። እጅግ የሚያስገርሙ፣ የሚያስደንቁ አይነት እንቅስቃሴዎች መጨረሻ ላይ ግን በጣም በብዙ እጅግ በጣም እንደ ቤተሰብ ሆነን አብረን የሰራ ነው። የህዝብ ለህዝብ ነው። ምክንያቱም እንዳልኩ እኔ ሙዚቃ ክፍሉ ኃላፊ በመሆኔ አብዛኛውን ነገር የሙዚቃውን ጉዳይ ከእንቅስቃሴው ከዳንሱ ጋር የግዴታ በቃ ኤቭሪ ዴይ መነጋገር አለብን ከሱ ጋር በየቀኑ እና በየደቂቃው በየሰዓቱ መነጋገር አለብን እና በዛ የተነሳ የታደሰን እውቀት፣ የታደሰን ችሎታ፣ የታደሰን ከመጀመሪያው ያንን ሀሳብ አመንጭቶ እንዴት እንደዚህ እንደሚሆን ሲያብራራው በሚመስጡት ሁኔታ ነበር እና ይኸው አሁንም ህዝብ ዘንድ ቀርቦ ምን ያህል ተደናቂነት እንዳተረፈና ለትውልድ የሚተላለፍ ስራ መሰራቱ ሁሉም ሰው የሚመሰክረው ነው። የዛ ሁሉ ሬስፖንሲብል የሆነ ሰው እንግዲህ ዋናው የታደሰ ወርቁ ነው እና የታደሰን መቼም ባጭሩ እኔ ተነግሮ የሚያልቅ አይመስለኝም እና እጅግ የማከብረው የማመሰግነው ታላቅ ሰው ነው። ትውስታሃን ጭምር ነው ያስታወስከን። የመጀመሪያ የተገናኛችሁበትን ጊዜ ህዝብ ለህዝብ የተሰራበትን መንገድ ወደ ኋላ ላይ ገፋ አድርገን እነጋገራለን። የግል ስብህናውን ማንነቱን በየበኩላቸው አንስታቸዋል። ዓለም ፀሐይ ወደ አንቺ ልምጣ። እንዲህ ያለ የክብር ቀን ሲታሰብ የመጀመሪያው አይደለም። ሰዎች ሌሎች ስራዎቻቸውን ይልቁንም በህይወት እያሉ እንዲያወድሱ እንዲያከብሩ በጣይቱ ማዕከል የምታደርጓቸውን ስራዎች አስታውሳለሁ። በርካታ ጊዜ ዘግበናቸዋል። ታማኝም በግልም ከሌሎች የኪነ ጥበብ ባለሙያዎች ከኢትዮጵያ አየር ኃይል ባለሙያዎች ጋር በመሆን በተለያዩ ጊዜያት በዚህ በራዲዮ መጽሔት ባህሉ ላይ የሚሰራውን ስራ የልማድ ባህሉ እንዲደረጅ በሚል ብዙ ጊዜ ዘግበናል፣ እናስታውሳለሁ። ነገር ግን ቀደም ብላችሁ ያነሳችሁትን አይነት ስብና ያለው ይህን ሁሉ ስራ ያለው ሰው ዘግይቷል ብለሻል። አለም ፀሐይ እንዲህ አይነት ነገሮችን መሸሹ ወጣ ማለቱን መታየቱን ሌላ ቀርቶ ለመገናኛ ብዙኃን ቅርብ መሆንን እንደማይመር ቀደም ሲልም ተጠቅሷል። ምናልባት ለመዘግየቱ ራሱ ታደሰ ማዋቶ ሊሆን ይችላል ምክንያት ይሆን ይሆን የታደሰ ራሱ ጠባይ አዎ። ከእንደዚህ አይነት የዚህ የሚዲያ ጥያቄ ወይም ደግሞ ከዚህ ከመገናኛ ብዙሀን እንዳልከው ለመጠየቅ አለመስቀድም፣ በአደባባይ ደግሞ ለእይታ መብቃትን አለመስቀድም ልክ እንዳልከው አንዱ የታዴ ድክመት ነው። ድክመት ነው የምልበት ምክንያት አሁን ባለንበት እድሜ እና ሁኔታ ላይ በማይበት ጊዜ እኔ በጣም ከትምህርት ቤት በወጣሁበት እድሜ ላይ ነው እንግዲህ ታዴን ቲያትር ቤት ብሔራዊ ትያትር የማውቀው። አብሮኝ መድረክ ላይ በትወና ስራ ሰርች አይቻለሁ። ሲያዘጋጅ ፍልሚያ ላይ እንደውም እኔ ነበርኩ መጀመሪያ የምጫወተው በኋላ ላይ ንዬ ስወጣ ተሰጥቶ ነው እነዛን በአዘጋጅነቱም፣ በውዝዋዜ እድሜው ላይ ነው ያልደረስኩት። ሲወዛወዛ ወዛ ላይ ላየሁትን ሲያሰለጥን ነው የደረስኩት እና እነዚህ የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ታዴ ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፈን ግዴታ አይለበትም። አሁን ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። የመድረክ ሲነሩ ምን እንደሚፈልግ ይናገር ይሆናል እንጂ አዘጋጁ ሊሰራም አይገባም። ይሄ ደግሞ ህዝብ ለህዝብ ላይ አይደለም የተጀመረው እኛ ደማችንን ስንሰራ ደማችን ውስጥ እዛ ልጠቅሰውም እንደሞከርኩት ከሁሉም ቲያትር ቤት ተመርጠው የመጡ ከመቶ በላይ ናቸው። ባልሳሳት መቶ አስራ አምስት አርቲስቶች ናቸው የተሳተፉት። ተዋንያንም ተወዛዋዦችም ነበሩበት። እነዛ ተዋንያንና ተወዛዋዦች በወቅቱ የነበረውን የኢትዮጵያን ጦርነትም ኢትዮጵያንም እንቅስቃሴ በሚመለከት ይሰራ ስለነበር በቀን እስከ አስራ አምስት ሰዓት መስራቱ ብቻ ሳይሆን ተወዛዋዡና ተዋንያኑ መድረክ ላይ የሰራዊቱን ባህሪ እንዲያመጡ ስለሚያስገድዳቸው ክንዳቸውና እግራቸው እየደማ መድረኩ በደም እየታጠበ ነበረ። ተዋንያኑ የሚሰራው በፍጹም የማልረሳው ትዝታዬ ነው። በደማችን ላይ ያንን ነገር በሚሰራበት ሰዓት በተመሳሳይ የመድረኩን ሲነሪ በፋብሪካው ስራ ላይ በእርሻው ስራ ላይ በሌሎቹ ላይ የነበሩትን አዞ ብቻ ሳይሆን ከመድረክ ገጽታ ሰራተኞቹ ጋር አምስቶ ፏዬ ላይ ቁጭ ብሎ ነው የሚሰራው። ይሄ ነው ልዩ የሚያደርገው። እሱን እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ንድፍ አቅርቡልኝ ብሎ አይተወውም ማለት ነው። የህዝብ ለህዝብንም እንደተባለው ከከተማ ውጭ ወጥቶ ምንድን ነው ወግ ዕቃው ምንድነው፣ ምንድን ነው አልባሳቱ፣ ምንድን ነው የገጽታው፣ የሀገሪቷ ገጽታ በሚል ሰርቶ አሳይቶ አስለቅሞ አምጥቶ ነው ይሰራው። ከዛ በተረፈ ያልተለመደ አዲስ ባህል የጀመረው ታቂ ምንድን ነው? ቲያትር በቲያትርነቱ ነው። በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው እሱ ለመጀመሪያ ጊዜ በአምታታው በከተማ ላይ ተወዛዋዦች በሙዚቃ እንዲደንሱ አረገ እና ይሄ የትሪው ዳንስ ተብሎ ደነቅም የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም። ያልተለመደ ነገር ነበር። አርቲስቱ የሚይዛቸውን ቁሳቁሶች ለምሳሌ ሰፌድ ይዘው መስራት ለትያትር ቤቱ አዲስ አልነበረም። የታዴን ግን አዲስ የሚያደርገው ሰፌዱን ሙዚቃ ውስጥ እንዲታሰር ያደርግ ነበር። አሁን ኤልያስ ልክ እንደሚነግርህ ቁጭ ብሎ አስሬ ከሙዚቀኛው ጋር የሚሰራው ደማችንም ላይ ከናማኒ ጋር፣ ከጋሽ ተፈራ ቡነ ወልድ ከነሙላቱ ጋር የሚሰራው እያንዳንዱ አርቲስት የሚሰራት ወይም የሚይዛት እቃ በሙዚቃ ውስጥ መታሰር ነበረበት እና ያንን የተለየ ለሚይዟቸውም እቃዎችና ለአልባሳቶቻቸውም ሙዚቃን የመፍጠር አሁን የሶማሊኛ ዳንስ ላይ በቀሚሳቸው የሚደብቋቸውን አርቲስቶች በሙዚቃ የማሰር ባህሪ ማለት ነው። አልባሳቱንም ቁሳቁሱንም እዛ ውስጥ ይከብታል እንጂ የተወዛዋዦቹን የግር ጨዋታ ብቻ አይደለም። ሌላው እኔ ስገባ የነበረው የውዝዋዜ ባህሪ በቁጥር ነበር የሚሰሩት ተወዛዋዦች። አንድ ሁለት ሶስት አራት፣ አንድ ሁለት ሶስት አራት እየተባለ ውዝዋዜ በዛ መልክ ነበር የሚሰራው። ታዲያን ሲቀይር እያንዳንዷ የውዝዋዜ እግርና እጅ በሙዚቃዋ ነው እንጂ የምትቀይረው በቁጥር አይደለም። የሚገቡትና አክብዶባቸዋል። አዲስ ስራ ነው የጀመረባቸው ግን እነዛን ደግሞ እንዲወጡ የማድረግ አድካሚ ቢሆን አርቲስቶቹ ካረኩት በኋላ ደግሞ የሚረኩት እርካታ ልክ አሁን ሲመሰክሩ እንደምትሰማው ማለት ነው። በፍጹም እስካሁን ከተሰሩት ጋር ወጣ ይላል። የጦርነቱን ካነሳህ፣ እኔ እሱን ደግሞ በሚመለከት በሀገራችን በነበረው የአብዮት እንቅስቃሴ ውስጥ የሀገር መሪዎች ጋር የሚቀርቡ ስራዎችን ታዴ እንዲሰራ ይመረጥ ነበር። ግን አንድም ቀን በር ላይ ቆሞ መሪዎቹን ተቀብሎ እንደሰራው እንዳዘጋጁ ሳይጨበጥ ስለሚኖር ምን ችግር፣ እኔ ዋናው ስራው ነው ብለው ከመድረክ ጀርባ ስለሚቆይ ያ ጥሩነቱ ደግሞ፣ አሁን ዛሬ ጥሩ ነው ጥሩ ነው እንበለው እንጂ ክሬዲቱን ወይም ደግሞ የስራውን ድርሻ እስከ መነጠቅ ያደረሰውም ይሄ ባህሪው ይመስለኛል። እና ያው አይናገርም፣ ምንም አይልም ከሚል ነው ይሄ ሁሉ ድፍረት የፈሰሰው ሀገሩ ላይ ሁሉ ስራውን ተወስዶበት እሱም ስም ሳይኖረ የቀረው ወይም የተዘረፈው በፈቃደኝነትም እሱ ባረጋቸውን ድክመቶች ናቸው ለማለት ፈልጌ ነው። መልካም ለስራ የሚሰጠውን ክብር ራሱን ችለን ወደ ኋላ ገፋ አድርገን እንድንመለከት እፈልጋለሁ። በትልቁም ለሌሎች በሚሆን መልኩ ታያላችሁ። ወደ ቀድሞ የሙያ ቤታችሁ ዓለም ጸሐይ የብሔራዊ ቲያትር አስገብኝ ልልሽ ነበረ። ቀድመሽ አስገብተሽናል። ዓለም ጸሐይ ና ታማኝ ቤታችሁ ነው። ና ታማኝ፣ በመድረኩ በዚህ የክብር ቀን ከሰላሳ ዓመታት በፊት የሰራችው የሙዚቃ ቪዲዮ በሌለበት ከኢትዮጵያ ቴሌቪዥን ጋር የሚሰሩ በሙዚቃ ቪዲዮ መልክ የተሰሩ የሙዚቃ ስራዎችን በዛን አይነት ስራ ውስጥም ተመልክተናል። በቀደመ ዝግጅታችን ለቅምሻ ያሰማ ነው አራት የትዝታ ድምፃውያን እጅግ በተለየ ግሩም ቅንብር እንዴት እንደሚጫወቱ አሳይተህን ነበር። እስኪ ብሔራዊ ቲያትር ውስጥ ችሎታውን አጉልተው የሚያሳዩ መታወቅ ያለባቸው የምትላቸውን እናንሳና የግል ገጠመኝህንም አጋርተሃል ለመድረኩ ታዳሚዎች ለየት የሚል አጋጣሚ ነው እሱንም ታካፍለናለህ ምናልባትም በስራ ላይ ያለውን የስብዕና የማንነቱን የሚያመላክት ይመስለኛል በቅድሚያ ግን ስራዎቹን ታማኝ አመሰግናለሁ አሉላ አሁን ስለ ታደሰ እኔ ታደሰ ብዬ አላውቅም ታዴ ነው አብዛኛው ሰው ታድዬ ነው የሚለው ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ በባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩሩ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትውት ሰው ነው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲስፒሊን ነው። ማንም ይሁን ማንም በስራ ሕግጋት ውስጥ ለማንም ምረት የለው። የስራ ክቡርነት፣ በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው ከዚህ ጋር አያይዤ አለታማኝ አያይዞ ሊያነሳ የፈለገው ምን ይሆን? ሌላም አነጋጋሪ ርዕሰ ጉዳይ ተነሥቶአል። ልዩ የሚል የአድናቆት መጠሪያ የተሸለሙ ከጊዜያቸው የቀደሙ ሥራዎች የሠራ ሰው እነኝህን ሥራዎች የሠራሁት እኔ ነኝ በማይልበት ባለቤት የሚሆኑ ይመጣሉ ይሉናል። አራቱ ከያንያን በድንቅ ሥራዎቹና በተወዳጅ ምግባሩ ስለሚያወድሱትና የክብር ቀን የሰየሙለት የሙያ አጋራቸው መራሄ ጥበብ ታደሰ ወርቁ ሲናገሩ ለብዙዎች ትምህርት የሚሆን ቁም ነገር ያዘለው ጋቸውን ታዲያ በቀጠሮ ልናሳድር ነው። ፍቃደኛ ከሆኑም በውይይቱ ስማቸው የተጠራ ሌሎችንም ጋብዘን እናወያያለን። ለአሁኑ ግን የኪነ ጥበብ ባለሙያ እንግዶቼን ዓለም ፀሐይ ወዳጆን፣ ታማኝ በየነን፣ አለማየሁ ገብረ ሕይወትንና ኤልያስ አረጋን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።